ረጋ ብሎ ለሚመለከት ሰው ይህ ውጤት ሁሉም ወገን ምንም ሳያተርፍበት ባዶ እጁን የወጣበት ቀን ነው። አውሮፓን ለቀን እንውጣ ብለው ባለፉት ወራት የተንቀሳቀሱት ወገኖችም ድልም የመቱበት ቀን ሊመስላቸው ይችላል። ግን ትንሽ ቆይቶ እንደሚረዱት ይህን ደግሞ ድል እነሱ የተጎናጸፉበት ቀን ሳይሆን ዛሬ ለጥፋት በር የቀደዱበትም ቀን ነው። ታላቋ ብሪታንያ በዚህ ራሷ በጀመረችው ጉዞ ነገ ተበታትና ልትጠፋም ትችላለች። ስኮትላንድ የተባለው አንደኛው ክፍለ አገር የአውሮፓን ማኅበረሰብ እንደ እንግሊዞቹ ለቆ ከዚያ ህብረተሰብ ለመውጣት ፈጽሞ አይፈልግም። አየርላንድም እንደዚሁ የኅብረቱ አባል ሆና ለመቆየት ትፈልጋለች። ይህ ከሆነ ደግሞ ስኮትላንድና አየርላንድ ከብሪታንያ እንገንጠል የሚለውን የቆየ ጥያቄያቸውን እንደገና መልሰው የሚያነሱበት ቀን ከእንግዲህ ሩቅ አይደለም። የታላቋ ብሪታንያ ከአውሮፓ አንድነት መሰናበት ሌላም ችግር ለቀሩትን መንግስታት ይዞ በእርግጠኝነት ይመጣል። እሱም በዓለም አቀፉ የፖለቲካ መድረክ ላይ ማኅበረሰቡ በጋራ ያራምደው የነበረው የውጭ ፖሊሲውና በሚሊተሪ መስኩ እስካሁን ድረስ ይታዩ የነበሩት የጋራ አካሄዶች ወደፊት ሌላ መልክ መያዛቸው የማይቀርለት ነው። በተለይ ደግሞ የብሪታንያ መሰናበት ለጀርመን ፖለቲካ ከብዙ አቅጣ ጫ ሲታይ መጥፎ ነው። ትልቅ ወዳጇን ጀርመን በዛሬው ቀን አታለች። ቀጣዩ ችግር ደግሞ ከእንግዲህ ሌሎች መንግስታት ይህን የብሪታንያ ፈለግ ተከትለው እንዳይነሱ እነሱን ማገዱ ነው። ለዚህም ትልቅ አተኩሮ መስጠት ይገባል። ይህ ካልተደረገ ብዙ አገሮች ነገ ተነስተው ለመቆየት ሆነ ማኅበረሰቡን ጥሎ ለመውጣት ድምፅ እንስጥበት ይህም የሚፈቀድልን ብለው እነሱም ሊነሱ ይችላሉ። ወይም ደግሞ ቀደም ሲል ለብሪታንያ እንደተደረገው ለእኛም በአባልነት ለመቆየት ልዩ ድጎማ ከማኅበረሰቡ ይቆረጥልን ብለው ጥያቄያቸውን ሰንዝረው ኅብረቱን አንድ ቀን ሊያናጉም ይችላሉ። ይህ ከሆነ ደግሞ በስንት መከራ የተገነባው የአውሮፓ አንድነት ማኅበረሰብ በቀላሉ ተዳክሞ በዓለም አቀፉ የፖለቲካ መድረክ ላይ ወደፊት ሊጫወት የሚገባው ሚና ውስን ይሆናል። ይህ አስፈላጊ አይደለም። ብሪታንያ በገዛ ፈቃዷ ተሰናብታለች። ስለዚህ ምንም ማድረግ አይቻልም። ይልቅ እስካሁን ሌሎቹ የተቀሩት ቂም በቀሉን ማሰቡን ትተው ከብሪታንያ ጋር ወደፊት አብሮ በጋራ መስራት የሚቻለውን ነገር ረጋ ብለው አስበውበት አዲስ የፖለቲካ ዘዴ መቀየሱ ላይ ማተኮር ይኖርባቸዋል። የአውሮፓ ማኅበረሰብም በበኩሉ ኅብረቱ እስከ ዛሬ ድረስ የሠራውንና የወሰደውንም እርምጃ መለስ ብሎም መገምገም ይኖርበታል። በቂ አወዛጋቢ ሰነዶች አሉ። የስደተኞች ጉዳይ አንደኛው ነው። ስለ ሀብታምና ድሃ ባል አገሮችም በማኅበረሰቡ ውስጥ የሚታየው አለመግባባትና አለመደማመጥም መመርመር ይኖርበታል። ዓላማችን ለጦርነት ቀዳዳ የማይሰጥ የሰላም ፕሮጀክት ነው። በየጊዜው ማለት እሱ ብቻውን በቂ አይደለም። ታላቋ ብሪታንያ ማኅበረሰቡን ጥላ ለመውጣት ያደረገችው እርምጃም ለማንም ሰው በአሁኑ ዘመን አሳዛኝ ነው። ይህ ግልጽ ነው። ግን ደግሞ እነሱ የወሰዱትን እርምጃ ለእነሱም ባይጠቅም ሰው ሁሉ ከተኛበት አልጋው ላይ ተነስቶ እንዲያስብበት የደወሉት ደወል መሆኑን እኛ መርሳት የለብንም። ጊዜው አሁን ነገሮችን አፍርጦ አላንዳች መሸፋፈን መመልከትና መገንዘብ፣ አዳዲስ መፍትሄዎችን ለመጪው አስቸጋሪ ጊዜያቶች የሚነደፍበት ሰዓት ነው። ይልማ ኃይለሚካኤል ዶቼ ቬለ ራዲዮ ጣቢያ ke Berlin ni katama